የስደተኞችን ቀውስ አስመልክቶ የአውሮፓ ህብረት በምን መልኩ ከአፍሪቃ ሀገራት ጋር በትክክል ሊሰራ እንዳቀደ ዝርዝር ዘገባ ማግኘቱ ቀላል አይደለም። ምናልባትም እቅዱ አምባገነን ከሚባሉት የኤርትራና ሱዳን መንግስታት ጋር አብሮ መስራትን ስለሚተባበር ይሆናል ትላለች ጸሐፊዋ ካትሪን ማታይ። እንደ ተባበሩት መንግስታት ድርጅት ከሆነ በየወሩ አምስት ሺህ የሚጠጉ ኤርትራውያን ወደ አውሮጳ ይሰደዳሉ። ለዚህም ምክንያት ነው ሲል የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ያስቀመጠው የኤርትራ መንግስት አሰቃቂ የሰብአዊ መብት ጥሰቶችን በመፈጸሙ ነው። ከዶቼ ቬለ ታማኝ ምንጭ የደረሰ መረጃ እንደሚጠቁመው የአውሮጳ ህብረት ከኤርትራ መንግስት ጋር በመተባበር የሰዎች ንግድንና የህዝብ አዘዋዋሪዎችን መዋጋት ይፈልጋል። ይህንንም እቅድ ያጸደቀው የአውሮፓ ህብረት የአፍሪካ ቀንድ የስደት መንገድ የተሰኘው ድርጅት ኮሚቴ ነው። በዚህም ኮሚቴ ስር ከአውሮፓ ሀገራት ጀርመን፣ ፈረንሳይ፣ ጣሊያንና ብሪታንያ ሲገኙበት፣ ከአፍሪካ በኩል ደግሞ የአፍሪካ ህብረት፣ ግብጽ፣ ኢትዮጵያ፣ ሱዳን፣ ደቡብ ሱዳንና ኤርትራ ይገኙበታል። ኮሚቴው የተመሰረተው የካርቱም ፕሮሰስ በተባለው የአውሮፓ ህብረትና የአፍሪቃ ሀገራት የትብብር ግንኙነት ምክንያት ነው። ዶቼ ቬለ ስለዚሁ እቅድ በተደጋጋሚ ከአውሮፓ ህብረት ኮሚሽን ቃለ መጠይቅ ለማግኘት ቢሞክርም አልተሳካለትም። ይሁንና ኮሚሽኑ በጽሁፍ በሰጠው ምላሽ ዋና ዋና የተባሉትን እቅዶች አስቀምጧል። ይህም የሰዎች ንግድንና ሰው አዘዋዋሪዎችን ችግር ጉዳይ መመልከት፣ ለተጎጂዎች እርዳታ መለገስ፣ ለተፈናቀሉ ስደተኞች የሚቆዩበት ጣቢያ ማዘጋጀት የመሳሰሉት ይገኙበታል። የሰብአዊ መብት ተሟጋጁ ድርጅት ሁማን ራይትስ ዎች ባልደረባ ሎተላይሽት የአውሮፓ ሕብረት አሁን እንደ ሱዳንና ኤርትራ ካሉ መንግስታት ጋር መተባበር መፈለጉን ይተቻሉ። የሕግ የበላይነት በእነዚህ ሀገራት እንደሌለና እንደማይከበር፣ በሰዎች ላይ ዕለት ከዕለት በደል እንደሚፈጸም፣ ይህ በደል ፈጽሞ ፍርድ ሳይሰጥበት እንደሚቀር እውቅና መስጠት ካልተፈለገ ብቻ ነው። በእርግጥ የሰው ንግድን መዋጋት ያስፈልጋል የሚሉት ባርባራ ሎህቢ ቢሄለር ደግሞ የጀርመን የአረንጓዴ ፓርቲ የምክር ቤት አባል ናቸው። ስደተኛውን የሚከታተሉት ከነሱ ጋር አብረው እንዲሰሩ የተፈለጉት ናቸው። እዚህ ጋር የሚቃረን ነገር ይታያል። በእርግጥ የተደራጁ ሰው አዘዋዋሪዎችን መዋጋት ያስፈልጋል፣ ነገር ግን ከለላ በሚሹት ሰዎች ወጪ አይደለም። ሱዳንንም የተመለከትን እንደው የትብብር ስራው አስቸጋሪ ነው። የሱዳን ፕሬዝዳንት ኡማር አልበሽር በዓለም አቀፉ የወንጀል ተመልካች ፍርድ ቤት በስር ይፈለጋሉ። ዳርፉር ውስጥ ለተፈጸመው የዘር ጭፍጨፋና ግድያ ተጠያቂ ተብሏል። እንደዚያም ሆኖ በዚሁ የአውሮፓ ህብረት እቅድ መሰረት ሱዳን ውስጥ የሰዎች ንግድና አዘዋዋሪዎችን ለመታገል የማሰልጠኛ ጣቢያ ሊገነባ ታቅዷል። ጋዜጠኞች ስለተቹ እስር ቤት በሚገቡበት ሀገር እንደዚህ አይነት እቅዶች እንዴት እውን ሊሆኑ እንደሚታሰቡ ፈጽሞ አይገባኝም ይላሉ የሰብአዊ መብት ተሟጋቿ ላይሽት። እንደዚህ በከፍተኛ መጠን መብት ከማይጠብቁ ሀገራት ጋር አብሮ ሲሰሩ ውጤቱ ሊደርሱላቸው ላሉት ሰዎች ከሌላ መስጠት ባይሆን ሊደንቅ አይገባም። ምናልባት የካርቱም ፕሮሰስ ዓላማ እውነታውን ከአውሮጳ ድንበሮች አርቆ ማየት ይሆናል። ሰዎች ጀልባ ላይ ወጥተው ወደዚህ ጉዞ ሲጀምሩ እንዳይታይና እዛው ያሉበት እንዲቀሩ የሚያደርግ ሊስ ጉዳይ የጀርመኗ የምክር ቤት አባል ሎህ ቢህለም ም እይሁኑ የሁማን ራይትስ ዎች ባልደረባ ላይሽት፣ ስለዚህ የትብብር ስራ ቀድ ለሁሉም ተደራሽ የሚሆን መረጃ አለመኖሩን ይተቻሉ።